ሰቆቃዊ ኤርምያስ ምዕራፍ ሁለት። አሌፍ ጌታ በቁጣው የጽዮንን ሴት ልጅ እንደምን አደመናት! የእስራኤልን ውበት ከሰማይ ወደ ምድር ጣለ። በቁጣውም ቀን የእግሩን መረገጫ አላሰበም። ቤት ጌታ የያዕቆብን ማደሪያዎች ሁሉ ዋጠ፣ አልራራምም። በመዓቱ የይሁዳን ሴት ልጅ አምቦች አፈረሰ፣ ወደ ምድርም አውረዳቸው። መንግሥቱንና አለቆቿን አረከሰ። ጋሜል በጽኑ ቊጣው የእስራኤልን ቀንድ ሁሉ ቀጠቀጠ። ቀኝ እጁን ከጠላት ፊት ወደ ኋላ መለሰ። በዙሪያውም እንደሚባላ እንደ እሳት ነበልባል ያዕቆብን አቃጠለ። ዳሌጥ ቀስቱን እንደ ጠላት ገተረ፣ እንደ አስጨናቂ ቀኝ እጁን አጸና። ለዐይንም የሚያምረውን ሁሉ ገደለ። በጽዮን ሴት ልጅ ድንኳን መዓቱን እንደ እሳት አፈሰሰ። ሄ ጌታ እንደ ጠላት ሆነ፣ እስራኤልን ዋጠ፣ አዳራሾቿን ሁሉ ዋጠ። አምቦቿን አጠፋ፣ በይሁዳም ሴት ልጅ ኀዘንና ልቅሶን አበዛ። ዋው ማደሪያውን እንደ አትክልት ነቀለ፣ የበዓሉን ስፍራ አጠፋ። እግዚአብሔር በጽዮን ዓመት በዓሉንና ሰንበቱን አስረሳ፣ በቍጣውም መዓት ንጉሡንና ካህኑን አቃለለ። ዛይ ጌታ መሠዊያውን ጣለ መቅደሱን ጠላ። የአዳራሾቿንም ቁጥር በጠላት እጅ አሳልፎ ሰጠ። ድምፃቸውን እንደ ዓመት በዓል ቀን በእግዚአብሔር ቤት ከፍ ከፍ አደረጉ። ሄት! እግዚአብሔር የጽዮንን ሴት ልጅ ቅጥር ያፈርስ ዘንድ አሰበ። የመለኪያውን ገመድ ዘረጋ፣ እጁን ከማጥፋት አልመለሰም። ምሽጉና ቅጥሩ እንዲያለቅሱ አደረገ፣ በአንድነት ደከሙ። ጤት በሮቿ በመሬት ውስጥ ሰጠሙ፤ መወርወሪያዎቿን አጠፋ ሰበረም። ንጉሥዋና አለቆቿ ሕግ በሌለባቸው በአሕዛብ መካከል አሉ፤ ነቢያቶቿም ከእግዚአብሔር ዘንድ ራእይ አላገኙም። ዮድ የጽዮን ሴት ልጅ ሽማግሌዎች ዝም ብለው በመሬት ላይ ተቀምጠዋል፤ ትቢያን በራሳቸው ላይ ነሰነሱ፣ ማቅም ታጠቁ። የኢየሩሳሌም ደናግል ራሳቸውን ወደ ምድር አዘነበሉ። ካፍ ሕፃኑና ጡት የሚጠባው በከተማይቱ ጐዳና ላይ ሲዝሉ ዐይኔ በእንባ ደከመች፣ አንጀቴም ታወከ፣ ስለ ወገኔ ሴት ልጅ ቅጥቃጤ ጉበቴ በምድር ላይ ተዘረገፈ። ላሜድ በከተማ ጐዳና እንደ ተወጋ ሰው በዛሉ ጊዜ፣ ነፍሳቸውን በእናቶቻቸው ብብት በወጣች ጊዜ እናቶቻቸውን እህልና የወይን ጠጅ ወዴት አለ ይሉአቸዋል። ሜም የኢየሩሳሌም ሴት ልጅ ሆይ ምን እመሰክርልሻለሁ? በምንስ እመስልሻለሁ? ድንግሊቱ የጽዮን ልጅ ሆይ አጽናናሽ ዘንድ በምን አስተካክልሻለሁ? ስብራትሽ እንደ ባሕር ታላቅ ነውና የሚፈውስሽ ማን ነው? ኖን ነቢያቶችሽ ከንቱና ሐሰተኛ ራእይ አይተውልሻል። ምርኮሽንም የሚመልሱ ዘንድ በደልሽን አልገለጡም። ከንቱና የማይረባ ነገርንም አይተውልሻል። ሳምኬት መንገድ አላፊዎች ሁሉ እጃቸውን ያጨበጭቡብሻልና በውኑ የውበት ፍጻሜና የምድር ሁሉ ደስታ የሚሉአት ከተማ ይህች ናትን? እያሉ በኢየሩሳሌም ሴት ልጅ ላይ ያፏጫሉ። ራሳቸውንም ይነቀንቃሉ። ኤ ጠላቶችሽ ሁሉ አፋቸውን አላቀቁብሽ እያፏጩና ጥርሳቸውን እያፋጩ ውጠናታል። ነገር ግን ተስፋ ያደረግናት ቀን ይህች ናት። አግኝተናታል፣ አይተናትማል ይላሉ። ፌ እግዚአብሔር ያሰበውን አደረገ፣ በቀድሞ ዘመን ያዘዘውን ቃል ፈጸመ። አፈረሰ፣ አልራራምም። ጠላትንም ደስ አሰኘብሽ፣ የሚያስጨንቁሽንም ቀንድ ከፍ ከፍ አደረገ። ጻዴ ልባቸው ወደ ጌታ ጮኸ። የጽዮን ሴት ልጅ ቅጥር ሆይ እንባሽን እንደ ፈሳሽ ቀንና ሌሊት አፍስሺ፣ ለሰውነትሽ ዕረፍት አትስጪ። የዓይንሽ ብሌን አትቋረጥ። ቆፍ ተነሺ፣ በሌሊት በመጀመሪያ ክፍል ጩኺ፣ በጌታም ፊት ልብሽን እንደ ውሃ አፍስሺ። በጎዳና ሁሉ ራስ ላይ በራብ ስለ ደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሷ አንሺ። ሬስ አቤቱ እይ በማን ላይ እንደዚህ እንዳደረግህ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጠሉአቸውን ሕፃናት ይበላሉን? በውኑ ካህኑና ነቢዩ በጌታ መቅደስ ውስጥ ይገደላሉን? ሳን ብላቴናውና ሽማግሌው በመንገዶች ላይ ተጋደሙ። ደናግሎቼና ጐበዛዝቴ በሰይፍ ወድቀዋል። በቍጣህ ቀን ገደልሃቸው፣ ሳትራራ አረድሃቸው። ታው እንደ በዓል ቀን የሚያስፈሩኝን ከዙሪያ የጠራህ! በእግዚአብሔር ቊጣ ቀንም ያመለጠ ወይም የቀረ አልተገኘም። ያቀማጠልሃቸውንና ያሳደግሃቸውን ጠላቴ በላቸው።